የዲደብሊው ዜና አመሰግናለሁ ዮሐንስ። ጤና ስጥልኝ አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። ሶማሊያ ውስጥ በዚህ ሳምንት በከፈተችው ወታደራዊ ዘመቻ የአይኤስ አይኤስ ታጣቂ ቡድን መሪ መግደሏን አሜሪካ አስታወቀች። በአሜሪካ ወታደሮች ጥቃት የተገደለው ቢላል አልሱዳኒ በሶማሊያ የሽብር ቡድኑ መሪና በዓለም አቀፍ ደረጃ የቡድኑ ቁልፍ ሰው ነው ተብሏል። በአማራ ክልል ምዕራብ ጎጃም ዞን ወንበርማ ወረዳ በደረሰ የተሽከርካሪ አደጋ የአምስት ሰዎች ህይወት ማለፉን የዞኑ የመንግስት ኮሚኒኬሽን መምሪያ አስታወቀ። የ13 ዓመት ፊልስጢማዊ ታዳጊ ምዕራብ ኢየሩሳሌም ውስጥ ተኩስ ከፍቶ ሁለት ሰዎች ማቁሰሉን ባለሥልጣናት ተናገሩ። የታዳጊው ጥቃት በኢየሩሳሌም የአይሁዶች ምኩራብ ደጅ ላይ ለሰባት ሰዎች እልፈት ምክንያት ከሆነው ከትናንቱ ጥቃት በኋላ የተፈጸመ ነው ተብሏል። ለቃጠር የዓለም እግር ኳስ ዋንጫ ለመዳኘት በመመረጥ ታሪክ የሰራችውን ሩዋንዳዊት ዳኛ ተሳድበዋል ያላቸውን ስድስት ሰዎች በቁጥጥር ስር ማዋሉን የሩዋንዳ ፖሊስ አስታወቀ። ጀርመን ካርሎስ ሮስ በተደረገ የ3000 ሜትር የቤት ውስጥ የሩጫ ውድድር ኢትዮጵያውያን አትሌቶች በሁለቱም ጾታዎች አሸነፉ። የ17 ዓመቱ ተስፈኛ ወጣት አብዲሳ ፈይሳ ውድድሩን 7 ደቂቃ ከ41 ሰከንድ በመግባት የስፍራውን ክብረ ወሰን አሻሽሏል። ዜናውን በዝርዝር ሶማሊያ ውስጥ በዚህ ሳምንት በወሰደችው ወታደራዊ ዘመቻ የአይኤስአይስ ታጣቂ ቡድን መሪ መግደሏን አሜሪካ አስታወቀች። በአሜሪካ ወታደሮች ጥቃት የተገደለው ቢላል አልሱዳኒ በሶማሊያ የሽብር ቡድኑ መሪና በዓለም አቀፍ ደረጃ የቡድኑ ቁልፍ ሰው ነው ተብሏል። የአሜሪካ የመከላከያ ሚኒስትር ሎይድ ኦስቲን እንዳሉት ጦራቸው ሰሜናዊ ሶማሊያ ውስጥ ባለፈው ረቡዕ በከፈተው የወታደራዊ ዘመቻ ከአልሱዳኒ በተጨማሪ ሌሎች በርካታ የቡድኑ አባላት ተገድለዋል። አሜሪካ አል ሱዳኒ በአፍሪቃ እና በዓለም አቀፍ ደረጃ የሽብር ቡድኑን እንቅስቃሴ በገንዘብ መደገፍን ጨምሮ በአፍጋኒስታን እየጨመረ የመጣውን የቡድኑን እንቅስቃሴ በመደገፍ ትከሰዋለች። በወታደራዊ ዘመቻው ከቡድኑ ቁልፍ ሰው በተጨማሪ በትንሹ ሌሎች አስር የሽብር ቡድኑ አባላት ሳይገደሉ እንዳልቀሩ የጀርመን ዜና ምንጭ ዲፒ ዘግቧል። 16 ሚሊዮን የሚሆነው የሶማሊያ ሕዝብ ለዓመታት በተለይ የአሸባብ ጽንፈኛ ታጣቂ ቡድን የሽብር ሰለባ ሆኖ ቆይቷል። በአማራ ክልል ምዕራብ ጎጃም ዞን ወንበርማ ወረዳ በደረሰ የተሽከርካሪ አደጋ የአምስት ሰዎች ሕይወት ማለፉን የዞኑ የመንግስት ኮሚኒኬሽን መምሪያ አስታወቀም። የመምሪያው ኃላፊ አቶ ዘመኑ ታደለ በተለይ ለዶች ቨለ በስልክ እንደገለጹት አሸዋ ለመጫን በመጓዝ ላይ የነበረ ሲኖትራክ የተባለ ተሽከርካሪ በወረዳው ጎመር ቀበሌ ልዩ ስሙ ደኪ ከተባለ ስፍራ ሲደርስ በመገልበጡ በተሽከርካሪ ውስጥ የነበሩ አምስት ሰዎች ሕይወታቸው አልፏል። አደጋው የደረሰው ዛሬ ጠዋት ዞናችን ወንበርማ የሚባል ወረዳ ነው። ከጎመር ቀበሌ ተነስቶ በደባይ የተባለ በሚጠራ አካባቢ አደጋው የደረሰው ወንበርማ ወረዳ አደጋ ያደረሰው አሸዋ ለመጫን የሚንቀሳቀስ የሲኖ ትራክ መኪና ነው። ከላይ የነበሩ ወደ በረሃ የሚወርዱ የነበሩ አምስት ሰዎች ከመኪናው ላይ ስለነበሩ እነሱ መኪናው በመገልበጡ አምስት ሰዎች ላይ የህይወት መጥፋት አደጋ ደርሷል ማለት ነው። የባህር ዳሩ ወኪላችን አለምነው መኮንን በአደጋው የቆሰሉ ሰዎች ስለመኖራቸውና ስለ አደጋው መንስኤ የመምሪያውን ኃላፊ ቢጠይቅም ኃላፊው ለጊዜው የደረሳቸው መረጃ ህው መሆኑን ጠቅሞ በተሽከርካሪው ላይ የደረሰውን አደጋ በተመለከተ ተጨማሪ ምርመራ እየተደረገ መሆኑን ገልጸዋል። የአዛድ ንቅናቄዎች ቅንጅት የተሰኘው የማሊ ታጣቂ ቡድን በሀገሪቱ አዲስ ህገ መንግስት ለማርቀቅ ከሚደረገው ጥረት ራሱን ማግለሉን አስታወቀ። ቡድኑ ህገ መንግስቱን ከማርቀቅ ራሱን ለማግለሉ ገዢውን ወታደራዊ ጁንታ ተጠያቂ አድርጓል። ታጣቂ ቡድኑ እርምጃውን የወሰደው የሀገሪቱ የውጭ ጉዳይ ሚኒስትር አብዱላሂ ዲዮፕ በሀገሪቱ ሰላም ለማምጣት በሚደረገው ጥረት የታጠቁ ቡድኖች እንቅፋት ሆነዋል ካሉ ጥቂት ሰዓታት በኋላ ነው። ቡድኑ በጎርጎርሳውያኑ 2015 በተደረሰው ዋነኛው የሰላም ስምምነት መሰረት አዲስ ህገ መንግስት ለማርቀቅ የሚደረገው ጥረት አካል ነበር። በእንግሊዝኛ መጻሩ ሲኤምኤ ተብሎ የሚጠራው ታጣቂ ቡድኑ ቀደም ሲል የተደረሰው የሰላም ስምምነት ለመፍረስ ከጫፍ በመድረሱ ዓለም አቀፍ አሸማጋዮች ጣልቃ እንዲገቡ በድጋሚ ጥሪው አቅርቧል። በማሊ በጎርጎርሳውያኑ 2020 እና 2021 በወራት ልዩነት ሁለት ጊዜ ወታደራዊ መፈንቅለ መንግስት ተደርጎባታል። አሁን በስልጣን ላይ ያለው መንግስት በደረሰበት ዓለም አቀፍ ጫና ምክንያት መጪው ዓመት ስልጣኑን ለሲቪል አስተዳደር ለማስረከብ ተስማምተዋል። የ13 ዓመት ፊልስጤማዊ ታዳጊ ምዕራብ ኢየሩሳሌም ውስጥ ተኩስ ከፍተው ሁለት ሰዎች ማቁሰሉን ባለሥልጣናት ተናገሩም። የታዳጊው ጥቃት በኢየሩሳሌም የአይሁዶች ምኩራብ ደጅ ላይ ለሰባት ሰዎች ሕልፈት ምክንያት ከሆነው የትናንቱ ጥቃት በኋላ የተፈጸመ ነው ተብሏል። በጥቃቱ የ47 ዓመትና የ23 ዓመት አባትና ልጅ ብርቱ ጉዳት ደርሶባቸው ወደ ሆስፒታል መወሰዳቸው አሶሺየትድ ፕሬስ ዘግቧል። ከጥቃቱ በኋላ በአካባቢው የነበሩ የታጠቁ ሲቪሎች ተኩስ በመክፈት ታዳጊውን ማስቆም መቻላቸውን የእስራኤል ፖሊስ ገልጿል። ፖሊሶች በአካባቢው እንደደረሱ የቆሰለውን ጥቃት አድራሽ ፍልስጤማዊ ታዳጊ ወደ ሆስፒታል መውሰዳቸውን ዘገባው አመልክቷል። የዛሬው ጥቃት የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ወደ አካባቢው በሚጓዙበት ዋዜማ መሆኑ ምናልባትም ሌላ ደም አፋሳሽ ወር እንዳይከተል አስክቷል። ይህ በእንዲህ እንዳለ የአውሮጳ ሕብረት ዛሬ ባወጣው መግለጫው እስራኤል በኃይል በተቆጣጠረቻቸው የፊልስጤም ግዛቶች እየጨመረ የመጣው ብጥብጥ እንዳሳሰበው ገልጿል። እስራኤል የመጨረሻ አማራጭ ካልሆነ በቀር የመግደል እርምጃ እንዳትወስድም ጠይቋል። ሳኡዲ አረቢያም በበኩሏ በእስራኤሎችና ፊልስጤማውያን መካከል ግጭት እንዳይባባስ አስጠንቅቃለች። ትናንት አርፕ አንድ ፍልስጤማዊ ታጣቂ ምስራቃዊ ኢየሩሳሌም ውስጥ በሚገኝ አንድ የአይሁዶች ሰፈር ባደረሰው ጥቃት አንዲት የሰባ ዓመት ባልቴትን ጨምሮ ሰባት ሰዎች ተገድለዋል። ይህ ዶቸ በለ ነው። ለቃጣር የዓለም እግር ኳስ ዋንጫ ለመዳኘት በመመረጥ ታሪክ የሰራችውን ሩዋንዳዊት ዳኛ ተሳድበዋል ያላቸውን ስድስት ሰዎች በቁጥጥር ስር ማዋሉን የሩዋንዳ ፖሊስ አስታወቀም። ግለሰቦቹ በቁጥጥር ስር የዋሉት ባለፈው ሳምንት ዳኛ ሳሊማ ሙካንሳንጋ ኪቡ ካሶጊ ከዩናይትድ ያደረጉትን ጨዋታ በዳኙበት ወቅት አፀያፊ ስድቦች ተሳድበዋል በሚል ነው። በዕለቱ ሁለቱ ቡድኖች ያለ ግብ አቻ መለያየታቸው ተገልጿል። ፖሊስ ባለፈው ሐሙስ በቁጥጥር ስር የዋላቸው ግለሰቦች ሶስት ሴቶችና ሶስት ወንዶች ሲሆኑ በአደባባይ የመሳደብ ወንጀል ተጠርጥረው ምርመራ እየተደረገባቸው እንደሚገኝም ፖሊስ ገልጿል። ሩዋንዳዊት የወንዶች እግር ኳስ ዳኛ ሳሊማ ሙካንሳንጋ አፍሪካን በመወከል ለቃጠር ዓለም ዋንጫ የተመረጡ የመጀመሪያዋ እንስት ነበሩ። በሩዋንዳ የወንጀለኛ መግጫ ሕግ መሰረት በአደባባይ መሳደብ ከሁለት እስከ ስድስት ወር የሚደርስ እስራትና ከአምስት መቶ እስከ ሶስት ሺህ ዶላር የሚደርስ መቀጮ ያስቀጣል። በመጨረሻም ስፖርት ጀርመን ካርልስ ሮሀ ውስጥ በተደረገ የ3000 ሜትር የቤት ውስጥ የሩጫ ውድድር ኢትዮጵያውያን አትሌቶች በሁለቱም ጾታዎች አሸነፉም። የ17 ዓመቱ ተስፈኛ ወጣት አብዲሳ ፈይሳ ውድድሩን 7 ደቂቃ ከ41 ሰከንድ በመግባት የስፍራውን ክብረ ወሰን በማሻሻል አሸንፏል። በዚህም አብዲሳ የገባበት ሰዓት ለ17 ዓመት ታዳጊ ወጣት ፈጣኑ ሰዓት ሆነው መመዝገቡን የኢትዮጵያ አትሌቲክስ ፌዴሬሽን በድረገጹ ገልጧል። በውድድሩ ሌላው ኢትዮጵያዊ አትሌት አዲሱ ግርማ ሶስተኛ ሆኗል። በተመሳሳይ ርቀት በሴቶች ምድብ በተደረገ ውድድር ኢትዮጵያውያኑ ከ ከአንድ እስከ አምስት ተከታትለው በመግባት አሸናፊዎች ሆነዋል። ውድድሩን አትሌት ለምለም ኃይሉ 8 ደቂቃ ከ37 ሰከንድ ከ55 ማይክሮ ሰከንድ በመግባት አሸናፊ ሆናለች። አትሌት የወርቅ ውሃ ጌታቸውና ዳዊት ስዩም ደግሞ ሁለተኛና ሶስተኛ በመሆን ተከታትለው ገብተዋል። አድማጮች ዜናውን ለማብቃት ርዕሶቹን አንድ አፍታል አስታውሳችሁ፣ ሶማሊያ ውስጥ በዚህ ሳምንት በፈጸመችው ወታደራዊ ጥቃት የአይኤስአይኤስ ታጣቂ ቡድን መሪ መግደሏን አሜሪካ አስታወቀች። በአሜሪካ ወታደሮች ጥቃት የተገደለው ቢላል አልሱዳኒ በሶማሊያ የሽብር ቡድኑ መሪና በዓለም አቀፍ ደረጃ የቡድኑ ቁልፍ ሰው ነው ተብሏል። በአማራ ክልል ምዕራብ ጎጃም ዞን ወንበርማ ወረዳ በደረሰ የተሽከርካሪ አደጋ የአምስት ሰዎች ሕይወት ማለፉን የዞኑ የመንግስት ኮሚኒኬሽን መምሪያ አስታወቀ። የ13 ዓመት ፊልስጤማዊ ታዳጊ ምዕራብ ኢየሩሳሌም ውስጥ ተኩስ ከፍቶ ሁለት ሰዎች ማቁሰሉን ባለሥልጣናት ተናገሩ። የታዳጊው ጥቃት በኢየሩሳሌም የአይሁዶች ምኩራብ ደጅ ለሰባት ሰዎች እልፈት ምክንያት ከሆነው የትናንቱ ጥቃት በኋላ የተፈጸመ ነው ተብሏል። ለቃጣር የዓለም እግር ኳስ ዋንጫ ለመዳኘት በመመረጥ ታሪክ የሰራችውን ሩዋንዳዊት ዳኛ ተሳድበዋል ያላቸውን ስድስት ሰዎች በቁጥጥር ስር መዋሉን የሩዋንዳ ፖሊስ አስታወቅም። ጀርመን ካርሎስ ሮሃውስ በተደረገ የ3000 ሜትር የቤት ውስጥ የሩጫ ውድድር ኢትዮጵያውያን አትሌቶች በሁለቱም ፆታዎች አሸነፉ። የ17 ዓመቱ ተስፈኛ ወጣት አብዲሳ ፈይሳ ውድድሩን 7 ደቂቃ ከ41 ሰከንድ በመግባት የስፍራውን ክብረ ወሰን አሻሽሏል። ዜናው በዚሁ አበቃ። ጤና ይስጥልኝ። ለዓለም ዜናው ታምራት ዲንሳን አመሰግናለሁ።